የአድማጮች ማህደር። የዛሬውን የአድማጮች ማህደር ዝግጅት በሙዚቃ ምርጫ መልእክት እንጀምራለን። ሀይዶች ብሎች ሰላም ናችሁ። የፋሲል ደሞዝን ሙዚቃ አሰሙልኝ። እድሜና ጤና ለእናንተ ይሁን። በጣም ነው መወዳችሁ። አምሃ ቢሆነኝ ከሰሜን ወሎ ወልዲያ ይላል መልእክቱ። ሙዚቃው ይከተላል።

Dozukatsız dön, endozova bal var የተባበሩት መንግስታት ድርጅት ጉባኤን በሚመለከት ቀደም ሲል ባቀረብነው የጥያቄና መልስ የተሳትፎ ውድድር ላይ ምንም እንኳን በጣ አሸናፊ ባይሆኑም መልሱን በትክክል ከመለሱት ውስጥ ዛሬም የጥቂቱን ተሳታፊዎች ስም እጠቅሳለሁ። ግዛው ወልደ ጻዲቅ ከአዲስ አበባ፣ እድሜ ከፈቀደልኝ ጊዜ ጀምሮ ለረዥም ጊዜ የዝግጅታችሁ ተከታታይ ነኝ ያሉን ነቢዩ ደምስ የተሰማ ከለንደን ብሪታንያ፣ አቶ ወንድሙ ጀንሶ ከሆሳና፣ በቀለ ጂካም ከአዲስ አበባ፣ ደብዳቤው እንደደረሰን በዚሁ አጋጣሚ ልንገልጽ ሎ የምንፈልገው ተስፋዬ ገብረ ሚካኤል ከጉጂ ዞን ነገሌ ቦረና፣ አቶ ጀንበሩ በሪሁን ከደብረታቦር በዚሁ ቀጥሉበት ያሉን መምህር ሐሰን በከር አዳም ከምዕራብ አርሲ አባዳ ወረዳ፣ ራጋ ታሴሳ ከደንቢ ወሎ፣ አልማስ ጎበና፣ ተስፋዬ ይረፉና ሄለን ተስፋዬ ከመቱ ኢሊባቡር፣ ጫኔ መኮንን ከአዲስ አበባ፣ ደቢ ሶዳሪሞ ከዩናይትድ ስቴትስ፣ ተፈሪ ለጤበሉ ከሻሸመኔ፣ መምህር ደነቀ ታፈሰ፣ አቶ ደረበ ታፈሰና መምህር ከፍ ያለው ታፈሰ ከኢሊባቡር የዘውትር አድማጫችሁ ነኝ ያሉን ኤባ ታፈሰ ከአዲስ አበባ፣ ገመቹ አዱኛ እንዲሁ ከአዲስ አበባ፣ አስቸጋሪ ሁኔታ ውስጥ ካልሆንኩ በስተቀር ዝግጅታችሁ አያመልጠኝም ያሉን አቶ ሀቢብ ጉቶ ከዳውሮ ዞን፣ ጠቢብ ሰለሞን ከሻሸመኔ፣ ዮሐንስ ኤርሚያስ ከአዲስ አበባ፣ ኃይለማርያም ጥላሁን ከይርጋ ጨፌ፣ መልካሙ ታፈሰ ከአዲስ አበባ፣ ምስክር አረጋ ከደሴና ሌሎችም ናቸው። ከውድድሩ ደብዳቤ ጋር አያይዘው ሌላም መልእክት የላኩልናሉ። እኔ ሼህ ዳውድ አዳሙ ሙሐመድ የተባልኩኝ በጅማ ዞን አጋሮ ከተማ ነዋሪ ሆንኩ እድሜ የ65ት ዓመት አዛውንት ሲሆን የእናንተ ራዲዮ ስርጭት ማዳመጥ የጀመርኩት ከመጀመሪያው ጀምሬ ነው። ካጋጠሙኝ ገጠመኞቹ ውስጥ በደርግ መንግስት የጀርመንኛና የአሜሪካ ሬዲዮ አድማጭና አፍቃሪነህ በመባል ተከስሼ እንደነበር አስታውሳለሁ። ጉድጓድ ቆፍሬ በዛ ውስጥ አደምጣለሁ እንጂ አልተውም ብዬ አድማጭነቴን እስካሁን አሁን ቀጥያለሁኝ። ስለሆነም ንቁ አድማጫችሁና በሀቀኝነታችሁ አድናቂያችሁ ብሆንም በደብዳቤና በስልክ ተሳታፊ አልነበርኩም። ወደፊት ግን ይቀጥላል። የኢትዮጵያ ሀቀኛ ልጆችና አለንታዎች በመሆናችሁ እንኮራባቸዋለን ብለዋል። በጣም እናመሰግናለን። ሌላው ተሳታፊ መኮንን ደሳለኝ ይባላሉ። የከብር ሰላምታ ካቀረቡ በኋላ በፕሮግራማችሁ ለምታቀርቧቸው ዝግጅቶች ማለትም የሳይንስ እድገቱን፣ የቴክኖሎጂ ምጥቀቱን ዓለም ምን ሁኔታ ላይ እንደደረሰች አመላካች የሆኑ የተለያዩ ፕሮግራሞች፣ በተለያዩ ቀናት የሚቀርቡ ትንታኔዎች በሙያ መስኩ የላቀ የሙያ ክሎት ያላቸውን የተለያዩ አንቱ የተባሉ ምሁራንን በመጋበዝ ከአንድ በታቸው እጅግ ጠቃሚና አስፈላጊ እውነታዎችን እንድናውቅና የዓለም አቀፍ ክንውኖችንም የያዘ ዘገባ ማራኪ በሆነ አቀራረብ እያሰማችሁን በመሆኑ ለእናንተ ያለን አክብሮትና ምስጋና የላቀ መሆኑን እየገለጽኩኝ እሰየው በርቱልን እላለሁ ብለዋል። መኮንን ደሳሌይ ናቸው ከማሻ ወረዳ ከደቡብ ክልል። እናመሰግናለን። ሌላው ከይርጋ ጨፌ የደረሰን ደብዳቤ፣ ተው ሊባል ይገባል ይላል። ላኪው ዳንኤል ፍቃዱ ናቸው። ለሚመለከተው ጥቆማዬ እንዲህ ነው ይላሉ። በሀገራችን የመኪና አደጋ በመበራከቱ ህዝቡም ሚዲያውም አደጋውን ለመቀነስ ጥረት እያደረጉ ቢሆንም አደጋው እየከፋና አስደንጋጭ መሆኑን እየተመለከትን ነው። የአደጋው መንስኤ እንደ አጥኚዎቹ ከ75 በመቶ በላይ የአሽከርካሪው ነው ነው የሚባለው ታዲያ ለችግሩ ምንጭ የአሽከርካሪው ብቃት አብዛኛውን ቦታ ከወሰደ አሽከርካሪዎች ብቃታቸው አጠያቂ መሆኑ ሀቅ ነው። አንደኛ የሚማሩበት የአሽከርካሪዎች ማሰልጠኛ ትምህርት ቤቶችን ይመለከታል። ሁለተኛ ብቃታቸውን የሚያረጋግጠው አካል ምን እየሰራ ነው ያስብላል። ሶስተኛ የአሽከርካሪው ቸልተኝነት ወዘተ። እዚህ ላይ በተለይ በክልል ከተሞች ላይ የግል አሽከርካሪዎች ትምህርት ቤቶች እየሰሩ ያለው ነገር እጅጉን ያሳዝናል። መንጃ ፍቃድ ለማግኘት ትምህርት ቤት ገብቶ ከመማር ይልቅ ገንዘብ ቀድሞ ለከፈለ የፈለገውን መንጃ ፍቃድ ማግኘት ይችላል። ይህንንም ፈታኝ የሆኑት የትምህርት ቤቱ ኃላፊዎች በመስክ ላይ በሚያደርጉት የመሰናክል ፈተና በተግባር የሚሰሩትን ስራ ለተመለከተ በሀገራችን ሕግ ስለመኖሩ በጣም ያጠያይቃል። ላብነት ያህል በሀገራችን ሬዲዮዎች ላይ የዚህ ችግር ሮሮ እየተሰማ አሁን ያለንበት ጥቂት የማይባሉ አመቶች ቢያልፉም ችግሩ እየከፋ ይገኛል። ለዚህ ችግር ተጠያቂ ማን ነው? እንደ እውነቱ ሕይወትና ንብረትን አገራችንን እየጎዳ ያለው የመኪና አደጋ ተጠያቂ የሚያደርገው መንገድና ትራንስፖርትን ነው። ምክንያቱም እታች ያሉትን የመንገድ ትራንስፖርት አካላትን አልተመለከትም። ምክንያቱም በጉቦ በጎሳ የተጎዳ ህዝብ ወዘተ በሚሉት ክፉ አባዜ የተጠናወታቸው የመንግስት ወይም የህዝብ አገልጋዮች ህዝቡን ያስጨርሱታል። በአንድ ጊዜ በፈጠነ ትምህርት አምስተኛ መንጃ ፍቃድ ይሰጣሉ። ከዚህ በላይ የጥፋት ዘመቻ ምን የሚሉት ትምህርት ነው? ተው ሊባል ይገባል እላለሁ ብለዋል ዳንኤል ፍቃዱ። የይርጋጨፌው የዝግጅታችን ተከታታይ ኢትዮጵያ ውስጥ የሚደርሱትን የመኪና አደጋዎች አስመልክቶ ለላኩት ጥቅም ሰጪ አስተያየት እናመሰግናለን። Do you, watch you, what you want. Do what you, what you, what you want. Do what you, watch, you, you, what you want. Oh, get on it, ooh, get on it. I Do what you want. what you want. what you want. አምሐሪክ አት ዲደብሊው ዶትኮም ላይ የደረሱን የኢሜል መልእክቶች አሉ። ከእነዚህም ውስጥ አንደኛው ግጥም ነው። ግጥሙ ህዳር ሲታጠን ይሰኛል። አዜብ ታደሰ ታነበዋለች። ህዳር ሲታጠን የዛሬ 97 ዓመት የህዳር ሚካኤል ዕለት በርካቶችን ፈጀ ኢንፍሉዌንዛ የህዳር በሽታ ተባለ እንደዋዛ ንግሥት ዘውዲቱም ታመሙ አልጋ ወራሽ ራስ ተፈሪም ደከሙ እቴጌመነንም ታመዋል ወገን በየጓሮ ተቀብሯል አርባ ሺህ ወገን ረግፏል የህንድ ግን አይወራ ጉዳቱ 17 ሚሊዮን ሰዎች የሞቱ የስጳኞች ጉንፋን በሦስት ቀን ሥቃይ መቶ ሚሊዮኖችን ፈጀ ከአለም ላይ ምልክቱ ሳል፣ ጉንፋን፣ ትኩሳት፣ ነስርና ተቅማጥ፣ ወጋት፣ ወፈፍ የሚያደርግ ራስ ምታት። በአንደኛው ዓለም ጦርነት ማግስት የስንቱን ቤት አፈረሰ ይህ መቅሰፍት። ቀባሪ ጠፍቶ አውሬሬ ሳንጠገበ፣ የእልቂቱ በረዶ ዘነበ። ህዳር ሲታጠን የምናየው መነሻ ታሪኩ ይህ ነው። የዛሬ 97 ዓመት ይህ ቀን ነበር፣ ገዳይ ዕለት። ራስ ተፈሪ በዚህ በሽታ ሞተው ቢሆን ያን ለታ የአገር ታሪክ ሂደቱ ይለወጥ ነበር። በወቅቱ የጊዜው የአዲስ አበባ ከንቲባ ወሰኔ ታሞ ሞተዋል። ያኔ ቁጭ ብለን እንደዋዛ ያንን ክፉ ኢንፍሉዌንዛ ካነበብነው፣ ከሰማነው ተነስተን ይህንን ጽፈናል። ቃላቶች አቀናይተን ህዳር ሚካኤልን ብቻ እየጠበቁ በቆሻሻ ላይ እሳት መልቀቁ በቂ ስላልሆነ ለጤናችን ዘወትር ይዝዳ ቀያችን፣ ህዳር ይታጠን ዘወትር አዲስ እንደ ፓሪስ እንድታምር ስሞትን ያልጠቀሱልን አድማጭ ለግጥሙ እናመሰግናለን። በህዳር ወር ስለሚደረገው የህዳር መታጠን በባህል ዝግጅት ሰፋ አድርገን ማቅረብ ስለምንሻ ስለዚሁ የበለጠ ልታካፍሉን የምትችሉ አድማጮች ካላችሁ ብትጽፉልን ደስ ይለናል። ሌላም የኢሜል መልእክት አለን። ከሙሐመድ ኢብራሂም ነው ከቤልጅየም ብራስልስ ከተማ። በአሁኑ ወቅት በኢትዮጵያ በተለይ በአርብቶ አደሮች አካባቢ በተከሰተው ድርቅ ቢቢሲን ጨምሮ በመዘግብ ላይ ያሉት ነገር በጣም አስደንጋጭ ነው። የቢቢሲ ዘገባ ብቻ ሳይሆን እኔ አሁን የምኖረው በቤልጅየም ሀገር ቢሆንም ከተወለድኩበት አፋር ክልል አካባቢ በየቀኑ ትክክለኛ መረጃ ለማግኘት እጥራለሁ። ና ያለው ሁኔታ ለወደፊት በጣም ያስፈራል ይላሉ። እንደሚታወቀው የአፋር ክልልና የሶማሌ ክልል አብዛኛው ሕዝብ የሚተዳደረው በግብርና ስለሆነ በአካባቢዎች የተከሰተው ድርቅ በቀላሉ የሚፈታ አይመስልም። በአፋር ክልል በተሩ ወረዳ በአውራና አካባቢዎች ላይ ሕጻናት በረሃብ ስለመሞታቸው በቂ ማስረጃ እጅ ውስጥ ይገኛል በማለት ይቀጥላሉ። መንግስት ወይ መረጃ የለውም ወይ ደግሞ ጉዳዩን ለፖለቲካ ፍጆታ ተጠቅሟል ብዬ አስባለሁ። እርዳታንም በተመለከተ በአፋር ክልል ከፌዴራል የሚላከው እርዳታ ለሕዝብ እየደረሰ አይደለም ሙስና በሞት አፋፍ ላይ ላሉ ህጻናት የሚላከው እርዳታ ላይም አልቀርም። ኢህአዴግ የመርዳት አቅም ይኑረው አይኑረው፣ ይህ ጉዳይ ተቃዋሚዎችም ሆነ ገዢው ፓርቲ ለፖለቲካ ፍጆታ ባይጠቀሙ ጥሩ ይመስለኛል። ይሄ የህይወት ጉዳይ ነው። እባካችሁ ከሚሰጠው እርዳታ አንድ ኪሎ እንኳን ቢሆን ኃላፊነት በሚሰማቸው አካላት ለአስፈላጊው ተረጂ እንዲደርስ ህዝብም መንግስትም የበኩሉን ድርሻ መወጣት አለበት ይላሉ ሙሐመድ ኢብራሂም። ከቤልጅየም ብራሰልስ የኢትዮጵያ ድርቅ ጉዳይ እጅግ አሳሳቢ ነው፣ ወገኖች ያሉት ሳተናው አሊ ናቸው። እንዲሁም በኢሜል በጋራ መፍትሄ እንፈልግ ምሁራን፣ ወይ እንወያይ፣ እንመካከር፣ ተው። ከገንዘብ ህዝብ ወገን ይበልጣል። የምግብ ዋስትናን ማረጋገጥ ብሔራዊ ደህንነት ማረጋገጥ ማለት ነው። መራብ ውርደት ነው ብሏል። በሌላ በኩል ደግሞ በአጭር የጽሁፍ መልእክት ጂሃድ ከሊሙ ኮሳ ከቴንቾብ ቀበሌ አካባቢያችን እህል እርካሽ ነው፣ ምስጋና ለአላህ ይሁን። ግን ሲወራ ኢትዮጵያ በሙሉ እንደ ተራበ ተደርጎ ይወራል፣ የሚል መልእክት ነው። ይላኩልን በ00491722666944 ላይ። ሌሎችም አጭር የጽሁፍ መልእክቶች ደርሰውናል። ዶቼ ቬለዎች እንደምናችሁ። የኢትዮጵያ መንግስት የተማረ ሰው ላይ ጫና እያበዛ ነው ባለ ዲፕሎማዎችን ወደ ውትድርና አለም ያስገባል። ከዚያ ለአራት ዓመት የሶማሊያ ሀገር አምጥቶ ያፈጋል። ስለ ኤርትራ መንግስት በየጊዜው ማውራት አያስፈልግም። ኢትዮጵያ ውስጥም እንደዚሁ አይነት ይሰራል ብሏል። መልክቱ የደረሰን ከሶማሊያ ነው። ሌላው መልእክት ከኢትዮጵያን የደረሰን ሀይዶቼቨለ የ29 ዓመት አድማጫችሁ ነኝ እባካችሁ ዲሞክራሲ ሳላይ አረጀው ሸበትኩኝ። ጃንዌሪ 15 ዓመት ደርግ 17 ዓመት ያለው መንግስት 25 ዓመት እድሜን ጨረሱት በቃ አረጀው ቻው ብለዋል። 0049228429164995 ላይ በመደወል መልእክት ከተውልን አድማጮች መካከል ደግሞ የሚከተሉት ይገኙበታል። ዶቸበሌዎች እንዴት ናችሁ? ስለ ሚዲያ ነጻነት ያደረጋችሁት ውይይት በጣም ሳቢ ነበረ እና ወቅታዊ ነበር። በዚህ በሀያ አምስት አመት የኢህአዴግ ስልጣን ውስጥ የህዝብን እና የአድማጭን አክብሮት ያደረገ ንግግር አቶ ታምራት ስላሰሙ በጣም አድነቂያቸዋለሁ። ምክንያቱም እና አቶ ጌታቸውን በሰማንበት ኢንተርቪው እንደዚህ አይነት ስነ ስርዓት ያለው ኢንተርቪው መስማት በራሱ ለህዝቡ ተስፋ ነው። በተረፈ የአባ ተማም የአቶ ተማም ንግግር ገንቢና አስተማሪ ነው። ለምን በበጎ እንደማይቀበሉት አይገባኝም። እኔ አቶ ተማም የተማሩ ሰው አንቀጽ ጠቅሰው የሚናገሩ ሰው ናቸው። ኢህአዲግ ደግሞ በፖለቲካ ታማኝነት ያልተማሩ ሰዎችን በየቢሮ እንደሚያስቀምጥ የታወቀ ነው። ከሳቸው መማር እየተቻለ በፖዘቲቭ መውሰድ እየተቻለ ለምን በነገቲቭ እንደሚወሰድ አይገባኝም። ይሄ ነገር ቢስተካከል፣ መንግስትም ቢያዳምጣቸው ለራሱ የሚበጀው ይመስለኛል። አመሰግናለሁ። ዳግማዊ ግዛቸው ነኝ ከላስ ቬጋስ አለዶች በላዮች ሰላም ናችሁ? እንዴት ናቸው? እኔ የምላችሁ አንድ ጥያቄ ያለኝ እናንተ ምጠ የምፈልገው አንድ ኢትዮጵያ ውስጥ የሚካሄድ ያለውን በኦሮሞ ሕዝብ ላይ ዩኒቨርሲቲ ሃይስኩል የትም ሁሉም ቦታ የሚካሄድ ያለውን አንድ ቀን እንኳን የኢትዮጵያ ሕዝብ ኢትዮጵያ መንግስት እንደዚህ አረገ እንደዚህ አረገ ብላችሁ በዜና ሰምታችሁን አታውቁም። ሌላ ሚዲያ ውስጥ ላይ ምንሰማ የምንሰማለውን እናንተ ጋር የምንሰማለን የተለያየ ነገር ነው ግን ሌላ ቦታውን ስለ ፈረንስ ስለ ሊቢያ ሁለት ሳምንትም ሙሉ እያወራችሁ ነበር። ግን ችግራችን ችን ብቻ ብትፈርጹልኝ በጣም አሪፍ ነው። ቴንኩ ሶ አይ ሀይ። ጀርመን ዶልቸቤሌ የአማርኛ ፕሮግራም አቅራቢዎች እንደምናችሁ። እባካችሁ እስቲ ሀገራችን መሬት በሙሉ ተቆራርጦ ሊያልቅ ነው እና እባካችሁ አንድ መላ በሉን። ህዝቦች እየተገደሉ ነው። አማራ እየሞተ ነው። ኦሮሞዎችም እየተገደሉ ነው እና አንድ ነገር አድርጉ በቃ አመሰግናለሁ። ቴንኪው ባባይ ከሶማሊያ ነው። ከሶማሊያ አምተላካ ሞትማ ብሄድ ነበራለሁ እኔ የምፈልገው ፕሮግራማችሁ በጣም ደስ የምልህ ነገር ነው። አንድ ነገር ያው እኔም ያው ጓደኞቼ እዚህ ያው ሻምበል ሱልጣን ከማለና የበቀለ ዲባባ መቶ አለቃ በቀለ ዲባባ አንድ የጥለው ገጽተ ሙዚቃ ከዛ ውስጥ አንዱ ታጋብዛላችሁ እየፈልገ ነበረ። ያ ፕሮግራማችሁ በጣም ደስ የሚል ነገር እኔ ከዚህ ከአፋር ነው ብለው የኢትዮጵያ ገንዘብና ኢኮኖሚ ሚኒስቴር ለአፋር ክልል ለተወሰኑ ወረዳዎች ከውጭ ምንዛሬ በፍራንኮ ቫሉታ ከውጭ እቃ የምግብ ሸቀጦች እንዲገቡ በፈቀደው መሰረት ሁለቱ ዙር ነው እና እቃው ከውጭ የመጀመሪያው ዙር በጥሩ ሁኔታ ለአሚበራ ወረዳ በተፈቀደው ኮታ መሰረት ህዝቡ ሙሉ ወረዳው ተጠቃሚ ነበረ። ወረዳው አስራ ስምንቱም ቀበሌ ጥሩ የሆነ የስኳር፣ የሩዝ፣ የተለያዩ የምግብ ሸቀጣሸቀጦች ናቸው። በአሁኑ ሰዓት ግን በሁለተኛው ዙር በአስራ ስምንት ቀበሌ መሰራት የነበረውን ስርጭት በአንድ ቀበሌ ብቻ እንዲገታ በማድረግ ነው። አሁን እንትን ያለው በእናንተ በኩል የሚመለከተው አካል ጋር ያው ተነጋግራችሁ፣ የጉምሩክ ቅርንጫፍ ማን ለመጥቀም እንደሆነ በአንድ ቀበሌ እንዲገታ ያደረገው ይህም ብቻ እንድትጠይቁልኝ ነው። አሁን ኢትዮጵያ ውስጥ ስላለው ወቅታዊ ሁኔታና በኦሮሞ ተማሪዎች ላይ እየተካሄደ ስላለው ነገር ለምን አትዘግቡም ያሉን አድማጭ ያለፈው ሳምንት ስርጭት አምልጦት ይሆናል እንጂ ባለፈው ሮብ በጉዳዩ ላይ ከአዲስ አበባና ከቦን ዝርዝር ዘግባዎች ማስተላለፋችንን ልንገልጽልዎ እንወዳለን። ነገ ሁድም በዚህ ጉዳይ ላይ የተዘጋጀ ውይይት ይቀርባልና ጠብቁን። የድምፃዊ ዶክተር ጥላሁን ገሰሰን ዘፈን እንድንጋብዝልዎ የጠየቁን አድማጭ ተከታዩን ዜማ መርጠን ልዎታል። መልካም ቆይታ የዘንባባ ማርነች ወለላሽ የረጋ አረ ዝፍሽ አልጎኛ ktman msላl sfrs <muchas> mrkuz ወደkbtr ይሽnsይ ተgtr bancilዛah ያdral sያlm የዘንባባ ማርነሽ አው የዘንባባ ማርነሽ ንቦች የቀሰሙ በጣም ቀዝቀዝ ያለ ውርጭነው ነው። ሰፈሬ የቀጩ መድኃኒት አ የቀጩን መድኃኒት ስጭኝ ለከንፈሩ በኢትዮጵያ አስተናጋጅነት የተካሄደው 38ኛው የመካከለኛውና ምስራቅ አፍሪካ ዋንጫ ወይም እሴካፋ ባለፈው ሳምንት ቅዳሜ ህዳር 25 ቀን 2008 ዓ.ም ተጠናቋል። አዘጋጅዋ ኢትዮጵያ ከሱዳን ጋር ባደረገችው ግጥሚያ አንድ አቻ ከተለያየች በኋላ በመለያ ምት አምስት ለአራት አሸንፋ ሶስተኛ ደረጃን አግኝታለች። የኢትዮጵያ ብሔራዊ ቡድን የሴካፋ ተሳትፎ ምን ይመስል ነበር? ብሔራዊ ቡድኑስ አሁን ካሳየው እንቅስቃሴ አኳያ ለአፍሪቃ እግር ኳስ ዋንጫ ማጣሪያ ምን ያህል ዝግጁ ነው ስንል በፌስቡክ አድራሻችን ጥያቄ አቅርበን ነበረ። ከደረሱን አስተያየቶች መካከል ኢብራሂም ሙሳ ሀይ፣ ዶቼ ቬለ ማሪክ ምናልባት ተጫዋቾችን ማሳተፍ ተመራጭ ነው። ተመልካች ተስፋ እየቆረጠ ነው። ምክንያቱም ብሔራዊ ቡድኑ በሁሉም ማለትም በጨዋታም ሆነ በውጤት አጥጋቢ አልሆነም። ይባስ ብሎ ወደ ታች እየወረደ ነው። ምንም ለውጥ የለም የሚል አስተያየት አስፍሯል። ወንድማገኝ ታፈሰ ደግሞ ቡድኑ አዲስ ወጣት ተጫዋቾች ታይተውበታል። ለወደፊቱ ምርጥ 11 በመለየት ለአፍሪቃ ዋንጫ ቢዘጋጁ ጥሩ ነው ብሏል። ጃምቦ ጃምቦ። ካሳ ደግሞ ለእኔ ተስፋ ነው የሰጠኝ። በስድስት ወር እንደዚህ አይነት ቡድን ካየን በሁለት ዓመት ውስጥ ጥሩ ቡድን እናያለን። መቸኮል አያስፈልግም። ከስር ተሰርቶባቸው የመጡ ልጆች አይደሉም እና ባነተች ጥሩ ነው የሚሉና ሌሎች አስተያየቶች ደርሰውናል። የቀሩትን መልእክቶች በዲደብሊው አማሪክ የፌስቡክ ገጻችን ላይ ልታገኙ ትችላላችሁ። በመጨረሻም አንድ ያፋርጉ ይመልእክታለን። እነሆ አባቴ አሊ ይመር አፍራሴ በደቡብ ወሎ ዞን ቀበሌ 04 ጋቢሳ የሚኖር ነበር። እኔ ሕፃን በነበርኩበት ወቅት በ1966 ዓ ም በግ ሊነግድ ከዚያው ከወሎ ይዞ ሄዶ ሳይመለስ ቀርቷል። ሰዎች ሲያወሩ ከአዲስ አበባ ወደ ሻሸመኔ እንዲሁ ለንግድ ሄዶና በዚያን ጊዜ ሻሸመኔ አካባቢ ጦርነት ስለነበረ ሞቶ ይሆናል ይላሉ። ስለዚህ ሞቱንም ሆነ መኖሩን የሚያውቁ ሁሉ ትብብር ያደርጉልኝ ዘንድ መልእክቴን ብታስተላልፉልኝ ያሉት ፈላጊ ልጅ ደመቀ አሊ መር ናቸው። ስልክ ቁጥራቸው 0914 05 94 68 ነው። 0914-0594-68 ነው። የወንድማቸውን የግርማ አሊ ይመርንም ስልክ ቁጥር ሰጥተዋል። 0922-93-7453 ነው። 0922-93-7453 ደመቀ አሊ ናቸው። ከደቡብ ወሎ ዞን ጋቢሳ ወረዳ የሚፈልጉት አባታቸውን አቶ አሊ ይመርን ነው። እንግዲህ በአድማጮች ማህደር ለዛሬ ያዝናቸው መልእክቶቻችሁ የእስካሁኑ ነበር። ጻፉልን፣ ደውሉልን፣ እናስተናግዳለን።